ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች ተደርጓል። ሰልፈኞቹ መንግሥት አስቸኳይ መፍትሄ እንዲያመጣም ጠይቀዋል። ጥያቄው የቀረበለት የኦሮሚያ ክልል መንግሥት በበኩሉ የተነሳው ጥያቄ ተገቢ መሆኑን አምኖ መፍትሔ ለማምጣት እየተሠራ ነው ብሏል። ሙክታር ጀማል ያጠናቀረውን ዘገባ ጽዮን ግርማ ታቀርባለች። በትላንትና እለት በኦሮሚያ የተለያዩ ከተሞች በተካሄደው ግድያና መፈናቀል እንዲቆም በሚጠይቀው ሰልፍ ላይ በዋናነት የተነሳው ጥያቄ በቤንሻንጉል ጉምዝ እና በኦሮሚያ ክልል አዋሳኝ ቦታ ላይ በተፈጠረው ግጭት የተነሳ የደፈረሰው ሰላም ወደ ነበረበት እንዲመልስ የሚጠይቅም ጭምር ነው። ሰላማዊ ሰልፉ ከተካሄደባቸው ቦታዎች አንዱ የባሌ ዞን ሲሆን በሰልፉ ላይ ከተሳተፉት መካከል አንድ ወጣት ለአሜሪካ ድምጽ አስተያየቱን ሰጥቷል። አንደኛ በኦሮሞ ዜጎች ላይ የሚፈጸም ግድያ ይቁም። በኦሮሚያ ፖሊስ ላይ የሚካሄድ ግድያ ይቁም። የኦሮሞ ዜጎችን ማፈናቀል መቆም አለበት። የሕግ የበላይነት ይከበር። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ በድንበር አካባቢ ግጭት በሚያነሳሱ ላይ ጥብቅ እርምጃ ይወስዳል ሲል ያሳለፈውን ውሳኔ በአስቸኳይ ስራ ላይ እንዲያውል እንጠይቃለን። ሰላማዊ ሰልፈኞቹ በምስራቅ ወለጋ አካባቢ ከቀያቸው ለተፈናቀሉትና ቤተሰቦቻቸው ለተገደሉባቸው ሁሉ ድጋፍ ለማድረግ እና አጋርነታቸውን ለማሳየት ያላቸውን ቁርጠኝነት ገልጸው ሁሉም ህብረተሰብ በተመሳሳይ ድጋፍ እንዲያደርግ ጠይቀዋል። በሌላ በኩል ተመሳሳይ ሰልፍ በአርሲ ዞን አሰላ ከተማ ላይ የተካሄደ ሲሆን በዚህ ሰልፍ ላይም የግልና የመንግስት የኮሌጅ ተማሪዎች መሳተፋቸው ታውቋል። የሁለተኛ ደረጃና የመሰናዶ ተማሪዎችም ተሳትፈዋል ተብሏል። እነዚህ ሰልፈኞችም በተመሳሳይ በዜጎችና በኦሮሚያ ፖሊስ ላይ የሚደረጉ ግድያዎች እንዲሁም ማፈናቀል ይቁም ሲሉ ጠይቀዋል። ከዚህ በተጨማሪም ከአዲስ አበባ ዙሪያ ከመሬታቸው ላይ ተፈናቅለዋል ላሏቸው ገበሬዎች መፍትሄ እንዲያገኙ ሲሉ ጠይቀዋል። ዋዬ ቆቴ ብልቶች ተሴሲ ራቡቃን ከና ሞቱማን ሀተንተማን ሠርካምፊ አከ ፉደቴ ቦታት ከአዲስ አበባ ዙሪያ የተፈናቀሉ ገበሬዎችን አስመልክቶ መንግሥት በአስቸኳይ መፍትሄ እንዲሰጥ፣ ኦሮምኛ ፌዴራል የሥራ ቋንቋ እንዲሆን የኦሮሞ ተቃዋሚ ፓርቲዎች እንዲተባበሩ የሚል መልእክት አስተላልፈናል። በምስራቅ ወለጋ ዞንም ተመሳሳይ ሰልፍ ተካሂዷል። የመንግስት አካላትም ለጥያቄዎቻቸው መልስ እንዲሰጧቸው ጠይቀዋል። በሰላማዊ ሰልፉ ላይ የአገር ሽማግሌዎች፣ እናቶች፣ አባቶች፣ የመንግስት ሰራተኞች እንዲሁም ተማሪዎች በአንድ ላይ ወጥተው ቅሬታቸውን አሰምተዋል ተብሏል። የምስራቅ አርሲ ሻሸመኔ ከተማ ነዋሪዎች በጸጥታ ችግር ምክንያት ሰላማዊ ሰልፍ ከማካሄድ ለሚመለከተው የመንግስት አካል ጥያቄዎቻቸውን ለማቅረብ ተስማምተው እንደዚያ ማድረጋቸውን የምስራቅ አርሲና ሻሸመኔ ከተማ የወጣቶች ተወካይ ወጣት ከማል ወሊፋ ለአሜሪካ ድምጽ ገልጿል። እየተካሄደ ያለውን ሰላማዊ ሰልፍና ለተነሱት ጥያቄዎች ምላሽ እንዲሰጡ ከአሜሪካ ድምጽ የተጠየቁት የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ ኑሬ ቀመር ተከታዩ ምላሽ ሰጥተዋል። ሁሉም ነገር መፍትሄ ያግኝ ብለው ነው ሰልፍ ያካሄዱት። ሕይወት መጥፋት የለበትም ሲሉ በእነሱ ትግል የተገኘው ድል እንዳይቀለበስ በማለት ነው ሕብረተሰቡ በስፋት እየተሳተፈ ያለው። መንግሥትም ሕግን ለማስከበር በየደረጃው እየሠራ ነው። በተለይ በቤኒሻንጉል ጉምዝ በሰውና በንብረት ላይ ጉዳት በማድረስ የተጠረጠሩ ብዙ ሰዎች ቁጥጥር ሥር ውለዋል። ማንም ከሕግ እንደማያመልጥ እየተረጋገጠ ነው። በሌላ በኩል በቢሾፍቱና በነቀምቴ ከተማ ሊካሄድ የነበረውን ሰልፍ በጸጥታ አካላት መበተኑን በተመለከተ ከነዋሪዎች ለቀረበ ቅሬታ አቶ ኑሬ ቀመር ሕዝቡ ሰልፍ እንዳይወጣ በኃይል መከልከል አይቻልም። ነገር ግን አንዳንድ አካባቢዎች መንገድ በመዝጋትና ሽብር ለመፍጠር ሲሞክሩ ከጸጥታ ኃይሎች ጋር ግጭት ተፈጥሯል። እንዲህ አይነት ችግር መፈጠር እንደሌለበት እና ሕዝቡ በተረጋጋ ሁኔታ በነጻነት ሀሳቡን መግለጽ እንዳለበት اس اسف